የባህል መድረክ ናይስጥልና አድማጮቻችን። በዛሬው የባህል ዝግጅታችን ሰሞኑን በእንጅባራ ከተማ የተካሄደውን የሰባት ቤት አገው ፈረሰኞች ማህበር አመታዊ በዓልን የተመለከተ ዝግጅት ይኖረናል። አብራችሁን ቆዩ። አድማጮቻችን የሰባት ቤት አገው የፈረሰኞች ማህበር ለሰባ ዘጠነኛ ጊዜ በአዊ ብሔረሰብ ዞን እንጅባራ ከተማ ሰሞኑን በድምቀት ተከብሯል። የሰባት ቤት አገው የፈረሰኞች ማህበር የተመሰረተው አባት አርበኞች ጣሊያንን በአድዋ ድል ከነሱ በኋላ የፈረሶችን ውለታ ለማስታዋስ ተብሎ እንደሆነ የማህበሩ ፕሬዝደንት አለቃ ጥለያየ ነው ተናግረዋል። ማህበሩ በመጀመሪያ እንዴት እንደተመሰረተ እና ስያሜውንም እንዴት እንዳገኘ አለቃ ጥለየ አስረድተዋል። የተመሰረተው በ1933 ነው ሲሉ አባቶቻችን እንሰማለን፣ እኛ ባንደርስበት። የተመሰረተበት ትልቁ ዋናው ዓላማ ጠላት አገራችንን በወረረበት ጊዜ በፈረስ ሁነው ነው ጠላትን ለመዋጋት የዘመቱት። በፈረስ መሳሪያ ጭነው፣ በፈረስ ስንቅ ጭነው፣ በፈረስ ራሳቸው ወጠው፣ በፈረስ ታቦቱን ይዘው ጊዮርጊስን ማለት ነው። ከዛ ከጦርነቱ ተመልሰው 1933 የፈረስ ውለታው እንዴት ይሁን ፈረስን በምንድን ነው የምናስበው ብለው የፈረስ ማህበር መቋቋም አለበት እንደሚል የፈረስ ማህበር እንዳቋቋሙ ይነገራል። የፈረስ ማህበር ሲያቋቁሙ ምን ተብሎ ይጠራ ሲባል በዘመቻው ወቅት ጊዮርጊስ አብሮ የነበረ ስለሆነ የፈረሰኞች የጊዮርጊስ ማህበር ይባል ብለው መሰረቱት ይባላል። በሂደት የማህበሩ አባላት እየተበራከቱ መምጣታቸውን የሚናገሩት አለቃጥ ላይ በኋላም ሰባት ወረዳ በነበረው የወቅቱ የአገው ምድር አደረጃጀትና በሰባቱ ወንድማማቾች በሚጠሩት ወረዳዎች ስያሜው እንደተቀየረ ጠቁመው አሁን የአባላቱ ቁጥር የደረሰበትን ደረጃ ይናገራሉ። አሁን የምናከብረው የዛን ጊዜ ይህንን ማህበር የመሰረቱት ከ25 እስከ 30 ያልሆኑ ከዚያ ጦርነቱ ላይ የነበሩ ናቸው። ከዛ በየአመቱ እያሰፉ እያሰፉ እያሰፉ ሲሄዱ ሰባት ወረዳዎች አሉ። በነዚያ በሰባት ወረዳዎች የሰባት ቤት አገው እንዲባል በሰባቱ ወንድማማቾች አማካኝነት ባንጃ፣ ጫራ፣ ጓጉሳ፣ ዚገም፣ አንከሻ ምናምን የሚባል ወንድማማቾች አሉ። በነዚያ አማካኝነት እንዲመሰረትና ማህበሩ በየአመቱ የተጣላ እንዲያስታርቅ፣ የተቀማ እንዲያስመልስ፣ የተበደለ እንዲያስክስ፣ በቃ ማህበሩ ስር ያለ ሰው ማንኛውም ሰው ከማህበሩ ግፍ ሳይነሳ ወደ ሌላ ወደ ህግ ቦታ ሄዶ መክሰስ፣ ወደ ፖሊስ ሄዶ ፍርድ ቤት ሄዶ መክሰስ አይችልም። ማህበሩ ግፍ ሳይነሳ ማለት ነው በባህላችን መሰረት። ስለዚህ ይህንን ያማከል አድርጎ እዚህ ማህበር ላይ ሁሉም ሰው ለመግባት ይፈልጋል። ምን ስለሆነ ነው? የተቀማ ስለሚያስመልስለት፣ የተጣላ ስለሚያስታርቅለት፣ የሞተ ስለሚቀብርለት፣ የታመመ ስለሚያይለት፣ ያጣ የተቸገረ ስለሚረዳለት፣ እንደገና ደግሞ ሰላሙን ስለሚያስከብርለት ሁሉም ሰው ወደዚህ ማህበር ይመዘገባል። አሁን የደረሰበት ደረጃ 48 ሁለት ሴትም ወንድም ብሎ 48200 አባል የደረሰው ሁኔታ ነው ያለው። የአዊ ብሔረሰብ ዞን የባህልና ቱሪዝም መምሪያ ኃላፊ አቶ መለስ አዳል ባህሉን ለቱሪስት መስህብነት ለመጠቀም ከአለፈው አመት ጀምሮ የማህበሩን አመታዊ ክብረ በዓል በዞኑ ዋና ከተማ እንጅባራ መከበር መጀመሩን ገልጸዋል። ይህን ቱባ የሆነ ባህል ደምቆ እንዲወጣ በየአመቱ በወረዳ ደረጃ የሚከበረው እንዳለ ቀጥሎ፣ ግን በማዕከል ደግሞ አንድ ላይ በዚህ በጥር ወር ላይ እናከብራለን። ይሄን ለማድረግ የፈረስ ማህበሩን እንደገና ደግሞ በሚቀጥለው አሁን እነዚህ ስፖንሰር የሚያደርጉ ድርጅቶችን እንዲታወቅ በቀጣይ የዞኑን ህብረተሰብ አለባበስ እና ሌሎችንም እሴቶች በማስተዋወቅ የፈረስ ማህበሩን አመታዊ ፌስቲቫል በዩኔስኮ ለማስመዝገብ ይሰራልን ብለዋል። በፈረስ ማህበሩ አባላት ጋርም አመራሩ ጋርም ሁሉም ተወያይተን ባለፈው አመት በየአመቱ በየወረዳው የሚከበረው በዓል እንደቀጠለ ሆኖ ግን ደግሞ ለቱሪስት መዳረሻ እና የቱ ባህል ደምቆ እንዲወጣ በብሔረሰብ አስተዳድሩ ባለችዋ ከተማ እንጀዋራ ላይ እንዲከበር በተወሰነው መሰረት ባለፈው አመት በዛ ተከብሯል። በዓሉ እንዳልቀጥሎ ባህሉ እየተጠናቀረ እየሰፋ ሄዶ በዩኒስኮ እንዲመዘገብ ይሄን የፈረስ ማህበር አባላት ጭምር ያውቁታል። አሁን ከዚህ አኳያ አሁን በተጠናቀረ መንገድ እንደሁም በቀጣይ ላይ ልብስ አለባበሳችን ጭምር አስተካክለን በቀጣይ በደንብ በተሻሻለ አሁን ጀምረን በዩኒስኮ እንዲመዘገብ ከፍተኛውን ስራ እየሰራን ያለነው። ስለዚህ ዋነኛው አሁን የተለያዩ ሚዲያዎችም ጠርተናል። እኒ ሚዲያዎች ደግሞ በተለያየ መንገድ ያሳውቁልናል ብለን እንገምታለን፣ ከእናንተ ጀምሮ። ስለዚህ በዩኒስኮ እንዲመዘገብልን ከፍተኛውን ጥረት የአባላቱም፣ የህዝቡም፣ አመራሩም ከፍተኛ ፍላጎት ነው። በዓሉ ከሌሎች በዓላት ልዩ የሚያደርገው ለእንስሳት ክብር ተሰጦት መከበሩ መሆኑን የሚናገሩት ደግሞ የብሔረሰብ ዞኑ ዋና አስተዳዳሪ አቶ ባይነሳይ ዘሪሁን ናቸው። በዓሉ የበለጠ እውቅና እንዲኖረው ምሁራን እንዲያጥኑት እየተደረገ መሆኑንና ይህንን የሚዘክር ሙዚየም ለመገንባትም እየተሰራ እንደሆነ ተናግረዋል። በኢትዮጵያ ውስጥ ለየት ይላል። በአሁኑ ዘመን በአርበኝነት የሚከበረው ሁልጊዜ ስለ ሰዎች ነው እንጂ ፈረስ ስለነበረው ገድል የሚከበርበት የሚወደስበት አካባቢ እስካሁን አላየውም የለምም። በእኛ ደረጃ ግን ለፈረስ ያላቸው ክብር በጣም ከፍተኛ ነው። በዚህ ምክንያት በየአመቱ እየተከበረ ነው ያለ። ከዚህ አንጻር እኛ አሁን ላይ እየሰራን ያለነው ስራ ምንድን ነው? እስካሁን ድረስ በዚህ ሂደት ውስጥ የነበረው አጠቃላይ ክብረ በዓል ምን እንደሚመስል እና ይሄ ከገድል በኋላ የተከበረው በዓል መነሻው ምንድን ነው የሚለውን ጭምር ምሁራን እንዲያጠኑ በጥናት ላይ ተመስርቶ በቅርስነት ጭምር በአግባቡ ትውልድ እንዲያቀው የማድረግ ስራ መስራት መቻል አለብን ብለን ከዩኒቨርሲቲዎች ጋር አሁን ኮሚኒኬት እያደረግን ያለን ምሁራን ይህንን ጥናት እንዲያደርጉ ጭምር ተልኮ ተሰጧቸው ስራ ለመስራት ኃላፊነት በተሰማበት መንገድ እየተንቀሳቀሱ ያሉበት በት ሁኔታ ያለ። በሌላ መንገድ ይህን በሚመለከት በወቅቱ ወደ ዘመቻው ሲካሄድ ከዛም በኋላም የነበሩ ሌሎች ተጨማሪ ነገሮች ነበሩ። ጦር፣ ጋሻ፣ ሌሎችም ነገሮች እነዚህ ሁሉ የሚዘከሩበት የሚታ በት ሙዚየም እንዲገነባ ጭምር በዚህ ከተማ ውስጥ ቦታው እንዲመላከት በፕላን ላይ የማድረግ ስራ ተሰርቷል። ማህበሩ ለዞኑ ህብረተሰብ ያለው ማህበራዊ ጥቅሜታ የጎላ መሆኑን የሚናገሩት ዋና አስተዳዳሪው ይህን ቱባ ባህል ለትውልድ ለማስተላለፍ ይሰራልም ነው ያሉት። በበዓል ወቅት የሚከናወኑ ዋና ዋና ተግባራትንም አቶ ባይነሰኛ መልክተዋል። በእኛ ሰዎች አባባል ማህበር ማለት ህብረት ማለት ነው። ማህበር ማለት መተባበር ማለት ነው። ማህበር ማለት አብሮነት ማለት ነው። ከሳይንሳዊ ትንታኔም አንጻር በዚህ ደረጃ ነው የሚታየው። በዚህ ረገድ እስካሁን ድረስ ይሄ ማህበር በሁሉም ደረጃ በለቅሶን ብትለው፣ ሰላማዊ የሆነ ደስታን ለመግለጽ፣ ታቦታትን ለማጀብ ለብዙ አገልግሎት ነው የሚውለው። ሰው ለማስታረቅ ራሱ ሽማግሌ ከአንድ ቦታ ወደ ሌለ ቦታ ከወረዳ ወረዳም ጭምር የሚሄዱበት በዚህ በፈረስ ነው የሚታወቀው እና በሰላሙ ረገድ ፋና ወጊ ነው። በጣም በጣም ፋና ወጊ ይበልጥ ይሄ ትውልድም ጭምር የበለጠ አጠናክሮ እንዲሄድ ታሪኩን እንዲያውቀው ከዚህ በመነሳት አላማው ምን እንደሆነ ጭምር በደንብ ተረድቶ በዚህ ደረጃ ህብረተሰብ ከህብረተሰብ ለማስተሳሰር ጭምር ትልቅ አስተዋጽኦ እያደረገ ያለበት ሁኔታ ስላለ ይህን የበለጠ ለማጠናከር ደግሞ ጥናት ላይ ተመስርተን ትውልድ እንዲያውቀው የማደግ ስራ መስራት መቻል አለ። የሀገር ሽማግሌዎች ይገኛሉ። የሚመለከታቸው አካላት ከተገኘው በኋላ እርድ አለ። ይሄ እርድ ደግሞ ዘመኑ ጥሩ እንዲሆን እርቀ ሰላም የወረደበት እንዲሆን ከዚህ እርድ በኋላ የትኛውም ሰው እዚህ የተጣላ ሰው እንኳን ቢኖር ያ ሰው እርቀ ርቀ ሰላም ወርዷል። ከአሁን በኋላ ቂም ብሎ የሚይዝበት ነገር የለም። እና በዚህ ደረጃ በአባቶች ይመረቃል። ከዛም በኋላ ደግሞ የተጣሉት በቃ ካሁን በኋላ እርቅ ነው፣ ዘመኑ የሰላም ነው። የፈረስ ማህበር አባል የሆኑትና ከዚህ ገም ወረዳ እንደመጡ የሚናገሩት አቶ ወርቁ ኃይሌ የፈረስ ማህበር አባል መሆን የሚያስገኘውን ጥቅም ዘርዝረዋል። የሰባት ቤት አገው የሰባት ዘጠነኛው አመት ክብረ በዓል የዓለም በዓል እንለዋለን። ባህሉ ላይ አንደኛ ያው ሰባት ቤት አገዎቹ ተሰብስበን ከየወረዳ የመጣኖች ይሄንን በዓል ለዓለም ለማስተዋወቅ ብሎም ወንድማማችነትን ለመፍጠር ብዙ ነገሮችን ለማድረግ ማለትም አንደኛ ኤፈርስ ራሱ አላማው የጠቅመውን ለማስመለስ የሞተውንም አጅቦ ለመቅበር፣ ቤተ ክርስቲያንን ለመንከባከብ፣ እንደገና ደግሞ መንግስትንም በጎን ሆነን መንግስት የሚፈልገውን ነገር ሁላ ለማገልገል ነው። ያው ጉጉስ አለ። ሽርት አለ። ከዚያ ደግሞ ድግስት አለ። ድግስቱ ላይ በሬ ይታረዳል፣ በግም ይታረዳል። እንደ ነገሩ ሰው ከበዛ በሬ ነው የምናርደው። ጉግስ ማለት አንዱ ዘንግ ይዛል፣ አንዱ ጋሻ ይዛል። ከዚያን በኋላ ጋሻ የያዘው ቀድሞ ይሮጣል፣ ዘንግ የያዘው ደግሞ ደርሶ ጋሻውን ይመታል። ወይዘሪት መሀሌት የኔው በዕለቱ ፈረስት ጋልብ ነው ያገኘኋት የምትጋልበውን ፈረስ ለጥቂት ደቂቃዎች ገታ አድርጋ ለምን የፈረስ ማህበር አባል መሆን እንደፈለገች አጫውታኛለች። ሁለት ነበርና አንደኛዋ በሆነ ምክንያት ቀርታለች። እኔ ለማህበሩ ሴቶችን በማበረታታት እዚህ ከበዓሉ ተገኝቻለሁ። ሴቶች ያውን ባህል እንዲያስተዋውቁ ሻለ ነገር ለሴቶች ድጋፍ እንዲያደርጉላቸው ሴቶች እንዲነሳሱ ማበረታታት እንዳለባቸው። የዕለቱ የክብር እንግዳ በባህል ተጫዋችነቱ የሚታወቀው ይሁኔ በላይ የሰባት ቤት አገው የፈረሰኞች ማህበር አምባሳደር ተብሎ በማህበሩ አባላት ተሹሟል። ስሜቱንም አካፍሎኛል። አቀባበሉ ሁሉ ነገር በጣም ተመችቶኛል። ወዳችኋለሁ እንግዲህ በየዓመቱ የሚካሄደውን የፈረሰኞች ማህበር የጉግስ ጨዋታ ለማየት ከመላው ዓለም የምትገኙ አድናቂዎችን ጋብዣች አለው በየአመቱ የመጣችሁ የምታዩት ልዩ ትርኢት የሚታይበት ቀን ነውና በእውነት በጣም በጣም ተደስቻለሁ በጣም ደስ የሚል ነው እና ለተሰጠኝ ክብር ሁሉ በጣም መስጋና ከፍ ያለ ነው በጣም አመሰግናለሁ እላለሁ አዘጋጆችን በሙሉ የካቲት 3 2011 ዓ ም በተካሄደው በዚሁ በዓል ላይ የፌደራል የክልልና የዞን ባለስልጣናት እንዲሁም ታዋቂ አርቲስቶች እና እጅግ ቁጥሩ የበዛ የፈረሰኞች ማህበር አባላት ከነፈረሶቻቸው ጋር ተገኝተዋል። የዕለቱ የባህል ፕሮግራማችን በዚህ ይጠናቀቃል። ዓለም ነው መኮንን ነኝ። ሰላም የማንሽላታለ ያገው ምድር ልጅ ናት የፈረሰኛው